ዓለም አቀፍ የሴቶች ቀን በአዲስ አበባ በጠቅላይ ሚኒስትር ጽህፈት ቤት በተለያዩ ዝግጅቶች ተከብረዋል። ከሀገሪቱ የተለያዩ አካባቢዎች የተወከሉ 2500 ሴቶች በሥነ ስርዓቱ ላይ ተገኝተው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር መወያየታቸውን ነው የሴቶችና ህጻናት ሚኒስቴር ቃል አቀባይ አቶ ሰሎሞን አሰፋ በስልክ ለአሜሪካ ድምፅ ሬዲዮ የገለጹት። እስክንድር ፍሬውን ያነጋግራቸው ዘገባውን ቀጥሎ ያሰማናል። ከሁሉም ክልሎችና የከተማ አስተዳደሮች የተወከሉ ከፍተኛ ባለስልጣናትና የስራ ኃላፊዎች እንደዚሁም ሴቶች በጠቅላይ ሚኒስትር ጽህፈት ቤት በተከበረው የዓለም አቀፍ የሴቶች ቀን በዓል ላይ ተገኝተዋል። በሴቶችና ህጻናት ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ሰለሞን አስፋው በስልክ እንደገለጹት ዛሬ በጠቅላይ ሚኒስትር ጽፈት ቤት የተካሄደው ስነ ስርዓት ሰሞኑን በተለያዩ ክንውኖች ሲከበር የቆየው በዓል ማጠቃለያ ነው። ከተለያዩ የአገሪቱ አካባቢዎች የመጡ 2500 ሴቶችም ከጠቅላይ ሚኒስትሩ ጋር እንዲወያዩ እድል ፈጥሯዋል ብለዋል። የዛሬው ያው ጠቅላይ ሚኒስቴሩ በተገኙበት ሁለት ሺ አምስት መቶ ሴቶች በተገኙበት ጠቅላይ ሚኒስቴሩ ጋር የፌዝ ውይይት አድርጓል። ከዚህ ጋር ተያይዞ ከእያንዳንዱ ክልል የመጡ ተወካዮች የሴቶችን ችግር በየክልሉ የሚታዩት ችግሮችን አንስቶ ለጠቅላይ ሚኒስቴሩ ጥያቄ ካቀረቡ በኋላ በጥያቄው ዙሪያ ላይ ጠቅላይ ሚኒስቴራችን በጥያቄው ዙሪያ ላይ ምላሽ የሰጡበትና የቀጣይ አቅጣጫዎች ያስቀመጡበት ሁኔታ ነው የነበረው። 2500ዎቹ ሰዎች አቶ ሰለሞን ዛሬ በጠቅላይ ሚኒስትር ጽፈት ቤት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ውይይት ያደረጉት ሴቶች ከየት የተውጣጡ ናቸው? ከሁሉም ክልል የተወጣጡ ናቸው። ፌዴራልም፣ ከክልል፣ ከአዲስ አበባ ከአስራ አንዱም ክልል የተወጣጡ ሴት ተወካዮች ናቸው። በዚህ ዙሪያ ላይ በሁሉም ክልሎች የሚታዩ በሴቶች ዙሪያ የሚታዩ ተርፊያኖቶች አንድቶ ለጠቅላይ ሚኒስቴሩ ካቀረቡ በኋላ ጠቅላይ ሚኒስቴሩ ሰፊና ድጋፊ ምላሽና ውይይት ያደረጉበት ሁኔታ ነው የነበረው። እንግዲህ በስነ ስርዓቱ ላይ እንደተመለከትነው በቀጥታ በቴሌቪዥንም ስለተላለፈ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተጨማሪ የሴቶችና ህጻናት ሚኒስትር ወይዘሮ ደሚቱ ሀምቢሳ እንደዚሁም ሌሎች ሚኒስትሮች እና ከፍተኛ ባለስልጣናትም ተገኝተዋል። ይህ አጋጣሚ ምን ጥቅም አስገኘ ይላሉ። ዛሬ በዚህ መልኩ ውይይት መደረጉ የዓለም አቀፍ ሴቶች በሚከበርበት ቀን እንዲህ አይነት ውይይት በጠቅላይ ሚኒስትሩና ከተለያዩ የአገሪቱ አካባቢዎች በመጡ ሴቶች መካከል መደረጉ እንግዲህ ባለፉት አመታት ሴቶች ትኩረት የተነፈጉ የህብረተሰብ አካል ከመሆናቸው የተነሳ አሁን ደግሞ እንደነዚህ አይነት ትልልቅ ሊደርሺፕ ደረጃ ላይ ያሉት በእንደዚህ አይነት የትግል መስመር ላይ ተገኝቶ ከሴቶች ጋር ግንባር ለግንባር ውይይት ማድረጋቸው ለሴቶች ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ጠቀሜታቸው ሰፊ ሚና እንዳለው ነው የሚያመለክተው። ችግሮቻቸውም አንድ በአንድ ነብሶ የወጡበትና ለዚህ መብት አቅጣጫ የተቀመጠበትና ለወደፊትም ለዚህ የመብት አቅጣጫ ይቀመጣል የሚልና ከዚህም ተነስቶ በየደረጃ ያሉት አመራሮች ሊደርሺፕ በዚህ ጉዳይ ላይ ትኩረት አድርጎ እስከ ታችኛው ድረስ ለሴቶች ጉዳይ በኢኮኖሚ ዙሪያ ያሉትን ችግሮች ከመፍታት ሁሉም ሰው እንዲንቀሳቀስ ንቅናቄ ይፈጥራል። ይሄ አስተሳሰብ በከፍተኛ ደረጃ እስከ ታች ድረስ የማስረት ስራ ይሰራል። ከዚህም ተነስቶ ይህንን ተሞክሮ እስከ ታችኛው ወርዶ በየደረጃ ያሉት አደረጃጀቶችና አመራሮች በዚህ ጉዳይ ላይ ትኩረት እንዲሰጡ ሩ አጋጣሚ ነው ተብሎ ነው የሚታሰብ። በኢትዮጵያ ዓለም አቀፉ የሴቶች ቀን ሲከበር የቆየው የሴቶችን መብት ለማስከበርና ወደ ውሳኔ ሰጭነት ለማምጣት የተደረጉ ጥረቶችን በመዳሰስ ስኬቶችን በማጉላትና ጉድለቶችን በማንሳት ጭምር ነው። በ1987 13 የነበረው የሴት የፓርላማ አባላት ቁጥር ለምሳሌ አሁን 212 መድረሱ ተጠቅሷል። በሁለተኛው የእድገትና ትራንስፎርሜሽን እቅድ ደግሞ ሴቶች ሃምሳ ከመቶ የውሳኔ ሰጭነት ቦታዎችን እንዲይዙ እየተሰራ መሆኑ ነው የተገለጸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ